ላለፉት ከ10 በላይ የሚሆኑ ወራት መደበኛ የገቢ ወጪ ንግድ በትግራይ መስተጓጎሉ ተከትሎ ለምግብነት የሚውሉ ጨምሮ በሁሉም አይነት ምርቶችና ሸቀጦች ከፍተኛ እጥረትና የዋጋ ንረት ተከስቷል። በመቀለ እንደታዘብነው ከሰሞኑ ከፍተኛ ጭማሪ ያሳየው የዳቦ ዋጋ ሲሆን ለአንድ በአማካኝ 50 ግራም የሚሆን ዳቦ 8 ብር እየተሸጠ ይገኛል። በተለይም ካለፉት ሁለት ሳምንታት ወዲህ ከፍተኛ ጭማሪ ያሳዩት ለምግብነት የሚውሉ ሸቀጦች ከሶስት ወር በፊት ከነበራቸው ያላቸው ዋጋ በጥፍ ጨምረው የፉርኖ ዱቄት ዋጋ ለኩንታል ከ6 ሺህ ብር አሁን ላይ 12 ሺህ ብር እየተሸጠ ሲሆን ጤፍም በቅርቡ ከፍተኛ ጭማሪ አሳይቶ በኩንታል በአማካኝ 9 ሺህ ብር በመቀለ ገበያዎች እየተሸጠ ነው። ይህ የዋጋ ንረት ለወራት ባንክ ቤቶች በተዘጉባት፣ ሰራተኞች ደሞዝ በማያገኙባት፣ ከፍተኛ የጥሬ ገንዘብ እጥረት ባለባት ትግራይ የዜጎች ኑሮ የከፋ እንዲሆን አድርጎታል። ዳቦ አምርቶ በመሸጥ ስራ ላይ የተሰማራው አለማየሁ ገብረ መድኅን አሁን ያለው በጣም በጣም በጣም ውድ ነው። አምሳ ግራም እስከ ሰባት ብር ስምንት ብር እየተሸጠ ነው። ከሁለት ሳምንት በፊት የዳቦ ዋጋ አምስት ብር ነበረ እና የዱቄቱ ዋጋ ሲጨምር የዱቄት እጥረት ይመስለኛል። አሁን ደንበኞች ምን ይላል? በጣም በጣም ነው የሚደነግጠው ሰው በቃ፣ ስንት ነው? ሰባት ብር ስምንት ብር ስብለ በጣም ነው የሚደነግጠው በጣም ይደነግጣል። እና አብዛኛው አምስት ዳቦ መግዛት የሚፈልግ ሁለትና አምስት ሰቅ ገዝተ ነው የሚሄደው። በጣም አስቸጋሪ በመቀለ ገበያ መታዘብ እንደሚቻለው በአብዛኛው በኮንትሮባንድ ንግድ ከውጭ የሚገባው ባለ 5 ሊትር ዘይት 2500 ብር የሚሸጥ ሲሆን ስኳር ለኪሎ ከ5 ብር ተነስቶ አሁን ላይ 200 ብር ደርሷል። ለ1 ኪሎ ብር ብሬ ከ700 እስከ 800 ብር 1 ኪሎ በፋብሪካ የተዘጋጀ ጨው በአማካኝ 200 ብር ይሸጣሉ። የፋብሪካ ምርቶች የሆኑ እንደ ፓስታና ማካሮኒ በገበያ የማይገኙ ሲሆን ከተገኙም ዋጋቸው አይቀመስም። ከውጭ ገቡ የነበሩ እንደ ሳሙናና የመሳሰሉ የጽዳት መጠበቂያ ግብአቶች ብስኩትና የታሸጉ ጁሶች የኮስሞቲክስ እቃዎች የአልኮል መጠጦችና ሌሎች በተለያየ የኮንትሮባንድ መስመር ወደ ትግራይ ገብተው ከነበራቸው ዋጋ በአማካኝ 300 ፐርሰንት ጭማሪ ተደርጎባቸው ይሸጣሉ አብርሃም ባለ ከቢድ ጊዜ ብጣም ከቢድ ጊዜ ቤተሰብ ማደር ሎኔውኒ ሰዓት ምንም ባንክ የለይ ከባድ ጊዜ ነው እኔ የቤተሰብ አስተዳዳሪ የልጆች አባት ነኝ። በዚህ ሰዓት እንደምታውቀው ባንክ የለም፣ ጥሬ ገንዘብ የለም፣ ደሞዝ የለም፣ እርዳታ የለም። ገበያው ብታይ ደግሞ በጣም አሳዛኝ ነው። ትንሽ ብርም ቢሆን ማግኘት ብርቅ በሆነበት ጤፍ ዘጠኝ ሺ ብር ነው የሚሸጠው፣ ስንዴ ስምንት ሺ ብር ነው የሚሸጠው። አይደለም ሁሉ ነገር በሌለበት ባንኪውን ደሞዝ ኑሮ እንኳ የሚቻል አይደለም። ከተማውን አታዩም? ብዙ ሰው ጎዳና ወጥቷል። እኔ ራሱ ለልጆቼ የማበላቸው አላቅም። ብዙ ሰው የነበረው ቋሚ ንብረት ሸጠው ጨርሰዋል። በቅርብ የማውቃቸው የጋብቻ ቀለበታቸው ሳይቀር አውጥተው የሸጠው አሉ። የሚበላ ከሌላቸው ምን ያድርጉ? ቀለበት ሀደር ቀለበት ለይተረፈ አውፅም ሸጡ በቃ ምን ክገብሩ ለ አዴታት ለ አረግቶት ኑሮ የከበዳቸው ወደ ልመና እየተሰማሩ ነው። ህጻናት፣ እናቶች፣ ሽማግሌዎች አሉ። ይህ የዋጋ ግሽበት አይደለም። ኑሮው ድህነት ላይ የነበረ ሰው ሀብታምም አይችለውም። ሁሉ ነገር በየቀኑ እየጨመረ ነው። በአንጻሩ በትግራይ ውስጥ በገበሬዎች ተመርተው ለገበያ የሚቀርቡ የግብርና ምርቶች ተመጣጣኝ ዋጋ እንዳላቸው ታዝበናል። በሰሞኑ ግብይት ሽንኩርትና ቲማቲም በአማካኝ ከ20 እስከ 25 ብር የሚሸጥ ሲሆን በግ፣ ፍየልና ሌሎች ለእርድ የሚሆኑ እንስሳት ዋጋም ዝቅተኛ ሆኖ ቀጥለዋል። ገበሬዎች ጥሬ ገንዘብ ለማግኘት በሚል እንስሳቶቻቸው ከተማ አምጥተው በርካሽ የሚሸጡ ሲሆን በዚህም የአንድ ኪሎ ስጋ ከነበረበት አማካኝ ዋጋ 400 ብር አሁን ላይ ወደ 200 ብር አማካኝ ዋጋ ቀንሷል። ለዲ ደብልዩ ዘገባ ሚሊዮን ኃይለ ስላሴ መቀለ